የወጣቶች ዓለም በዩናይትድ ስቴትስ ኒውዮርክ ከተማ ሐሙስ ዕለት ለእይታ መቅረብ የጀመረው አውደሪ ፎቶግራፊ እን ኢትዮጵያ ይሰኛል። በዚህ አስር ቀናት በሚቆይ አውደሪ ላይ የተለያዩ በ11 ወጣት ኢትዮጵያውያን የተነሱ ፎቶዎች ለእይታ ቀርበዋል። በኒውዮርክ አውደ ርዕይ እንዲሳተፉ ከተመረጡ ፎቶ አንሺዎች መካከል ነፃነት ፍቃዱ አንዷ ናት። በወቅቱ ሲነግሩኝ በጣም ደስታ ነው የተሰማኝ። ያው ይሄንን ዝግጅት ላይ እንድንገባ ያደረገችው አይዳ ሙሉነህ ናት፣ የዲኤፍኤ ኦነር እና ዳይሬክተር አይ ቲንክ እና በነገሩኝ ጊዜ በጣም ነው ደስ ያለኝ። ቢከዝ ይሄ ድል ለእኔም ብቻ ሳይሆን ያው እንደ ኢትዮጵያዊ ፎቶግራፈሮች ሁላችንም ሀገራችን ሪፕሬዘንት የሚያደርግ ስራ መስራት ስለሆነ ላይክ በጣም ነው ደስ ያለኝ እድሉን ስላገኘው ማለት ነው። ምን አይነት ፎቶዎችሽ ናቸው በዚህ አውደ ርዕይ ላይ የቀረቡት? በዚህ ላይ የሰራሁት ስራ ባለፈው ዲሰምበር ላይ አዲስ ፎቶ ፌስት ላይ የቀረበው ስራዬ ነው። የሰራሁትም ታይትሉ ኤሌመንትስ ኦፍ ፌይዝ ይባላል። በኦርቶዶክስ ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያጠነጠነ የፎቶ ስብስብ ነው እና ብላክ ን ዋይት ፎቶዎች ናቸው። ከለር የሌለው ነው ፎቶ እና ከኢትዮጵያ ታሪክ ጋር በተገናኘ ወይ ነው የሰራሁት እና ለየት ብሎ የቀረቡ ናቸው የተለመዱ ሳይሆኑ እስከዛሬ ካየኋቸው ፎቶዎች ለየት አድርጌ ለመስራት ሞክሬያለሁ እና እነሱ ፎቶዎች ናቸው ተመርጠው አሁን ለኒውዮርኩ ኤግዚቢሽን የተላኩት። በዚህ አውደ ርዕይ እንዲካፈል እድል ያገኘው ሌላው ወጣት ደግሞ ግርማ በርታ ይባላል። ግርማ በግል ድርጅቴ ውስጥ ግራፊክ ዲዛይነር ሲሆን በትርፍ ጊዜ ደግሞ ፎቶ አነሳለው ይላል። ፎቶ ማንሳት በራሱ የተማረው ፎቶ ማንሳት የጀመርኩት ያው ለከኔ ስራ ጋር የተያያዘ ነው። በብዛት ከፎቶዎች ጋር የተያያዘ ስራ ስለምንሰራ በትልቅ ካሜራዎች አነሳለን። ግን ሁል ጊዜ በ የማገኘው የሞባይል ስልኬን ስለሆነ በስልኬ ጀመርኩኝ። ሶሻል ሚዲያዎች ላይ ፖስት ማድረግ ጀመርኩኝ። ከዛ ከሰው በማገኘው ፊድባክ ይቻሻለ ይቻሻለ። አሁን ብዙ ሰው የሚከተለኝ ሰው ስላለ እሱ ላይ ለማቅረብ አሪፍ አሪፍ ነገሮችን ለማዘጋጀት በስልኬ። ምን አይነት ፎቶዎች ናቸው በዚህ በአውደ ርዕይ ላይ ያቀረብካቸው? ያቀረብኳቸው ፎቶዎች በብዛት መንገድ ላይ ሁል ጊዜ የሚከናወኑ ድርጊቶችን ነው ለማሳየት የፈለኩት። በብዛት የሚታወቁት የኛ ሀገር ፎቶዎች ከከተማ ውጭ ያሉ የሚታወቁ ቦታዎች ላይ ነው። የኔ ፎቶዎች በብዛት መንገድ ላይ ያሉት ሁል ጊዜ በአካባቢያችን እየተደረጉ ያሉ ሂደቶችን ነው ማሳየው። ወይም ስትሪት ፎቶግራፊ ነው ጃንራው። እነሱ ና ያቀረብኩት ጊዜ ላይ ግርማና ነጻነት ኢትዮጵያ ውስጥ በተካሄዱ የተወሰኑ የፎቶ አውደ ርዕዮች ላይ ቢካፈሉም ከሀገር ውጭ ስራቸው ሲቀርብ ይህ የመጀመሪያው ነው። ነጻነት ፎቶ ማንሳት የጀመረችው ገና ተማሪ ሳለች ሲሆን ፎቶ ማንሳት ራሷን የምትገልጽበትና መርሳት የማትፈልጋቸው ነገሮች በፎቶ አቅፋ የምታስቀምጥበት መንገድ እንደሆነ ትገልጻለች። ነጻነት ፎቶ ማንሳት የጀመረችው ያነሳቻቸውን ፎቶዎች ወዲያው ማየት በምትችልበት ዲጂታል በተባለው ካሜራ ነው። ያኔ ስጀምረው እቺ ትንንሽ ዲጂታል ካሜራዎች ሰዎችን ማነሳው አብዛኛው ጊዜ እኔ ነበርኩና ኢቨን ከቤት ውስጥ ለብሰው ሲወጡ አላሰጣቸውም፣ ቶሎ አስቆሜ ብዙ ፎቶ ያነሳቸው ነበር ምናምን። ከዛ በኋላ ከሰው በተለየ ደግሞ ሌሎች ዝም ብሎ ፓተርኖች ማንሳት አንዳንድ ጌጦች ምናምን ሞክራለሁ፣ ክራፍቲንግ ሞክራለሁ እና እነሱንም ማንሳት ጀመርኩና በዛ ውስጥ ያለው ኤክስፕሬሽን ይሄ ምንድን ነው ራስን የመግለጽ ነገር አለውና በሱ ምክንያት ነው። በቃ ሞር ሞር ወደ እሱ እየቀረብኩ ሄድኩ። ነጻነት ሌላም ስራ አላት። የፋርማሲ ባለሙያ ነኝ። መጀመሪያ ዲግሪን በፋርማሲ ከአዲስ አበባ ዩኒቨርሲቲ ያገኘው፣ ከዚያ የሁለተኛ ዲግሪን ደግሞ በኤክስፐሪሜንታል ፋርማኮሎጂ እዛው ተመርቄ ጨርሻለሁ። አሁን የምሰራው በኢትዮጵያን ፐብሊክ ሄልት ኢንስቲቱት ሪሰርች አሲስታንት ነኝ። ይህም ስራዋ ለምርምር ወደ ተለያዩ የኢትዮጵያ አካባቢዎች እንድትጓዝ ያደርጋታል። ያኔም ካሜራዋ ሁሌ ከእጇ እንደማይጠፋ ነጻነት ነግራናለች። ጥሩ ፎቶ ለማንሳት ግን የግድ ሩቅ ቦታ መሄድና ውድ ካሜራ መግዛት አይወስነውም ትላለች። ሌሎች ፎቶ ማንሳት የሚወዱ ወጣቶችን ስታበረታታ እኔ እንደ ፎቶግራፈር የማስበው አብዛኛው ጊዜ ካሜራው ወይንም ጋጀቱ ሊሚት ማድረግ የለበትም፣ ጥበቡን ማለት ነው። እና እንዳልኩሽ የጀመርኩት እኔ በትንሽ የዲጂታል ካሜራዎች ኢቨን፣ እስከዛሬ የምወዳቸው የኔ ፌቨሬት የሆኑ ፒክቸሮች የተነሱት በስልኬ ላይ ባለ ካሜራ ነው። እና ከፕሮፌሽናሊዝም ጋር ብዙ ጊዜ ላይገናኝ ይችላል። ኦፍኮርስ፣ አሉ አንዳንድ በጣም ያው ስፔሻል የሆኑ ለየት ያሉ ፎቶዎች በትልቅ አድርጎ ለማውጣት ቴክኖሎጂከሊ እንደው አድቫንስ ያደርጎ የተሻሉ ውድ ካሜራዎች ሊያስፈልጉ ይችሉ ይሆናል። ግን አርቱ ጋር ሳገናኘው በግሌ የማስበው ምንም ሊሚት አያደርገውም ብዬ ነው የማስበው። አንቺ የምታይበት እይታ ነው የሚወስነው ለፎቶ ተወዳጅነት እና ጥሩ ፎቶ ለማንሳት ብዬ ነው የኔ የግል አስተያየቴ። የግርማ እይታ ደግሞ በብዛት የሚቀነጨበው በስልክ ካሜራው ነው። በስልክ ማንሳት የጀመርኩት ያው ሁልጊዜ በእጄ ስለማገኘው ነው። እንደገና ስትሪት ፎቶ ሳነሳ ሰዎቹ በትልቅ ካሜራ ከተጠቀምኩኝ ፍሪ አይነት ነው እውነተኛ ነገር አይመስልም። ስለዚህ በስልክ የተጠቀም ፎቶ እያነሳው እንደሆነ በብዛት ስለማያስታውቅ ለስትሪት ፎቶግራፊ ይረዳል። መቼና እንዴት ነበረ ወደዚህ ወደ ፎቶ ማንሳቱ አለም የገባኸው? ትክክል ጊዜውን አላስታውሰውም፣ ግን ቆይቷል አንድ ሁለት አመት ሶስት አመት ብዙ አሁን እንዳንተ ስልክ ያለው ወጣት ይኖራል። እና ፎቶ ለማንሳት ምንድን ነው የሚያስፈልገው ትላለህ? ለዚህ ፍቅሩ ላላቸው ሰዎች ስትሪት ፎቶግራፊ እንደዚህ እንትን ለማለት ይከብዳል። ማለት ፐርሰናል የራስሽን የምታይበት መንገድ የምታሳይበት መንገድ ስለሆነ ሁሉም ሰው የተለያየ አይነት የሚያይበት መንገድ አለ። አካባቢው የተለየ አሁኑን የሚሆንበት አካባቢ የማሳይበት መንገድ የተለየ ነው። ሌላም ሰው መጥቶ እዚህ ቦታ ቢያነሳ ኦር እንትን የራሱን የሆነ መንገድ በሆነ መንገድ ሊያነሳ ይችላል። እና እጃችን ላይ ያለ ነገር ነው። ሞር ደግሞ እያሰፋ ያለው ያው ሶሻል ላይ ሲሆን ነው። በጣም ሰፊ ነው። ኢንተርናሽናል ከብዙ ሰው ጋር የሚያገናኝ ነገር ስለሆነ የኛ ሀገርም ብዙ ፓርቲ ያልታየ ፓርት ስላለ እሱ የሚጠቀመው አሪፍ ነው። ሞባይል እነዚህ ፎቶ አንሺዎች በኒውዮርኩ አውደ ርእይ እንዲሳተፉ ትልቅ ሚና የተጫወቱት ወይዘሮ አይዳ ሙሉ ነህ ይባላሉ። ወይዘሮ አይዳ ራሳቸው ፎቶ አንሺና ደስታ ፎር አፍሪካ የተሰኘ ድርጅት ባለቤት እንዲሁም በዚህ ድርጅት የፎቶ አነሳስ መምህር ናቸው። የአውደርዩ ዓላማ ምን እንደሆነ እንዲ ገልጻሉ። እነው ዓላማችን ሀገራችን ውስጥ ያሉት ፎቶግራፈሮች ደግሞ ውጭ ሀገርም እንዲያሳዩና እድላቸውም በደንብ እንዲስፋፋላቸው ለምን አሁን ብዙ ሰው አያውቅም ብዙ ፎቶግራፈር እንዳለ ኢትዮጵያ ውስጥ እንኳን ውጭ ሀገር ያለው የራሳችንም ሰው ፎቶ ኤግዛክትሊ ምን እንደሆነ ማያውቁ ውስጥ ስላለን በዛ መሰረት ያው ከፎቶ ቪል የሚባል ትልቅ ፌስቲቫል አለ እዛ ኒውዮርክ የሚካሄድ ከእነሱ ጋር እንደ ኮላቦሬሽን ወይ እንደ ትብብር አድርገን የኢትዮጵያ ፎቶግራፈሮች እዛ እንዲያቀርቡ ፈቀዱልን ና ትልቅ ቦታ ሰጡን እዛ እሱ ደግሞ ለእኛ ደግሞ ትልቅ እድል ነው ኢትዮጵያን የሚያስተዋውቁ ፎቶዎች ይመስሉኛል በዚህ አውደር ላይ የሚቀርቡት ግን ምን አይነት ይዘት አለው እነዚህ ፎቶዎች ስለምንድን ናቸው ስለተለየ ነገር ነው አሁን ለምሳሌ አንድ ፎቶግራፈር አሮን ትመኔ ያቀረበው የእሱ ስራ ስለ አርበኞች ባህል ያለው የቪትሪደ ያለ አደለ ስለዚህ ስለ አርበኞች ብዙ ይሰራል እና እሱ ደግሞ ያው የበፊት ያለውን ታሪክ እንዳይረሳ ነው በህይወት ያሉትን ሰዎችንም ዶኪመንት ለማድረግ እንደዚህ አይነት ስራ ይቀርባል። መክብት ታደሰ ደግሞ የሚባል ፎቶግራፈር አለ። እሱ ደግሞ እዛ ያቀረበው የምንድነ የቦክሰኛ ካልቸር አለ። አሁን ብዙ የሚወዳደሩ ልጆች አሉ እና ያው እንደዚህ ያረግን የተለያየ በቃ የዘመናዊ እና የባህሉንም አንድ ላይ ያቀላቀል ነው እንትን እዛ ላይ በፎቶ ረፕሬዘንት አድርገን እናሳየው። ስለዚህ ሁሉም ላሊበላ ለማንሳት ምናምን ብቻ ሳይሆን ግን የከተማው እንቅስቃሴ የሰው አኗኗር ከዛ ጭምር ደግሞ በዘመናዊነቱ አዲስ አበባ ምንድን ነው ምትመስለው? ኢትዮጵያ ኢትዮጵያ ማለት አንድ ነገር አይደለች ብዙ ነገር ናት። ስለዚህ በፎቶ ደግሞ ብዙ ነገር መግለጽ እንችላለን። ለዛው ነው ኢቨን ኒውዮርክ፣ እነዚህ ትልቅ ቦታ ላይ የልጆቹ ስራ እንዲታይ ብዬ ያዘጋጀሁት። ብዙ የመረጧቸው ፎቶ አንሺዎች ወጣቶች ናቸው። ካልተሳሳትኩኝ ይሄ አጋጣሚ ነበር ወይስ ኢትዮጵያ ውስጥ ወጣት ፎቶ አንሺዎች እንደዚህ ተበራክተዋል? ሁለት ነገር ነው። አሁን ባለንበት ጊዜ ላይ በጣም ጥሩ ደረጃ ላይ ነው ያለ ነው። እኛም ራሳችን በራሴም በኩል ስለማስተምር እና በድርጅቴም በኩል የተለያዩ አክቲቪቲዎች ስለምናደረግ ብዙ አዲስ ታለንት የመጣ ነው ወደ እኛ ጋር ማለት ነው አንድ እሱ። ሁለተኛ ደግሞ እኔ ማምነው ማለት እኔ ብዙ ድል ደርሶኛል ግን የኔ እድል የደረሰው ደግሞ የኔ ታላቆች እኔን ስለረዱኝ እና አንድ ደረጃ ላይ መድረስ አለብኝ ብሎ ስላመኑ ስለተባበሩኝ ነው። ስለዚህ ብዙ ጊዜ ማየው ወጣቱ መርዳት ያስፈልጋል እና እሱ ደግሞ ማለት ለእነዚህ አሁን ለምሳሌ ለብዛቱ እዛ ላይ በመረጥኳቸው ውጭ ሀገር አይተው አያውቁም። ስለዚህ ይሄ ለእነሱ ትልቅ እድል ነው እና እኔ ማምነው ደግሞ ወጣቱን ስፖርት ማድረግ መቻል አለብን ለምን ወደፊት ያለውን አዲስ ዘመንና አዲስ ትውልድ ነው በቃ ሀገራችንም ማሳደግ የሚችለው ብዬ ስለማመን በዛ ምክንያት ነው ወጣቶችን የመረጥኩ። ዩናይትድ ስቴትስ ኒውዮርክ ከተማ ከትናንት ሐሙስ አንስቶ ለአስር ቀናት የሚዘልቀው የፎቶ አውደር እይና የአውደር እዩ ተሳታፊዎችን ነበር በዛሬው የወጣቶች ዓለም ዝግጅት ያነጋገር ነው። ለዝግጅቱ ልደት አበበነኝ። ጤና ይስጥልኝ።